You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Nuthalan. Mulu program and date madam at the Michelin SBS.com.au slash Sam የውይይት መድረክ አድማጮቻችን ባለፈው ሰኞ ምሽት የመጀመሪያው ክፍል ፕሮግራማችን እንዳቀረብ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከድህረ አንድነት በኋላ ያሳለፈችውን የአንድ ዓመት ጉዞ ወደ ኋላ መለስ ብለን ቃኝተን ነበር። ዛሬም ውይይታችን ይቀጥላል። የውይይታችን ተሳታፊ የሆኑት መላከ ምሕረት ቆሞስ አባ ወልደ ጊዮርጊስ አየለ በሜልበርን የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ መላከ ፀሐይ ቀሲስ መንግስቱ ሀይሉ የብሪዝበን ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ እንዲሁም በምስራቅ አውስትራሊያ ሀገረ ስብከት ዋና ስራ አስኪያጅ መላከ አርያም ቀሲስ ተስፋ ህሩይ በሜልበርን የደብረ ሰላም መድሃን ያለም ቤተ ክርስቲያን ዋና አስተዳዳሪ መላከ ሰላም ቀሲስ ተሾመ ጌታሁን በምስራቅ አውስትራሊያ ሀገረ ስብከት ዋና ጸሐፊና የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ዋና ጸሐፊ እንዲሁም መጋቢ ምስጢር ስንታየው ሀባቸ የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ዛሬም አብረውን አሉ። ውይይታችን ይቀጥላል። በተደጋጋሚ ሲገለጽ እንደነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ችግሩ የነበረው ፖለቲካ ነበር። የፖለቲካው ሁኔታ ሲፈታ ነው የቤተ ክርስቲያንም አንድነት የታወጀው። በእርግጥም እንዳየ ነው። ይሁንና አንድ ዓመት ካለፈ በኋላ እንደገና ዜና የማገርሸት አይነት ሁኔታ እየታየን ያለው በውጭ ያሉ ቤተ ክርስቲያኖችም ዘንድ ያ ስር ሳይሰድ በተለይ እናንተ ዚህ ውጭ ሀገር ያላችሁ ካህናቶች፣ ሀገር ቤት ያለው ሁኔታ እዚህ ሀገር ባለው ኅብረተሰብ ላይ ስር የሰደደ ችግር እንዳይፈጥር ምን መደረግ አለበት ብላችሁ ታስባላችሁ? መላከ ምረት አባ ወልደ ጊዮርጊስ በዚህ ላይ የመጀመሪያውን ሀሳብ እርስዎ ቢሰጡ። እሺ፣ አይታችን ማርታ አመሰግናለሁ። በቤተ ክርስቲያናችን ላይ ሲነጣጠርና ሲቃጣ የነበረው እኛ አልነቃንም እንጂ ቆይቷል። ለምሳሌ በአስራ ዘጠኝ ዘጠና ሶስት በምስራቅ አረግ የነበረውን እናውቃለን። እንደገና በዚህ በጅማ ሀገረ ስብከት በሻሻ አካባቢ የነበረው እናውቃለን። እንደገና በዚህ የዛሬ አመት በምስራቅ ኢትዮጵያ ሶማሌ ክልል አብያተ ክርስቲያናት ሁሉም ወድመዋል። ከአንድ ከቅዱስ ሚካኤል ቤተክርስቲያን በቀር ሁሎችም ተቃጥለዋል። ካህናቶች ታርዷል ሚማልስ ሙተዋል ቀጣይም በሰሜን ሸዋ ባለፈው ተከሰተው ሁላችን እናውቀዋለን አሁን ደግሞ በደቡብ በአዋሳ አካባቢ የተፈጠረውን ችግር እናውቀዋለን ቀደም ሲልም አነጣጥሮ የነበረው በመስቀሉ ላይ ነው አሁንም እየተሰራ ያለው በክርስቲያኖች ላይ ነው በጣም ልብ ይነካል ሳይሆን ጠቃላ ሰውነትን የሚነዝር ጉዳይ ነው ብዬ አስባለሁ ለምን ቤተ ክርስቲያናችን ነች አሁን ያለችን ተስፋ ሌላ ምንም ተስፋ የለን የምንኖርባትም የምንጸልይባትም ይህንን ዓለም ስንሰናበትም የምናርፍባት ያለች ንብረት ቤተክርስቲያን ነው። ስለዚህ ይህ ጉዳይ ሊቆምም ያስፈልጋል ብዬ አስባለሁ። የኢትዮጵያ ቤተክርስቲያን ለኢትዮጵያ ባለውለታል። ለኢትዮጵያ ቁልፍ ነች። ለኢትዮጵያ ትልቋ ምሰሶ ኢትዮጵያ እንድትቆም ያደረገቻት የኢትዮጵያ ቤተክርስቲያን በአስተምህሮቷ ፊደል ቀርጻ፣ ስርአት አውጥታ ይህንን መንግስት እንኳን የሚተዳደርበትን ፊደል የቀረች የኢትዮጵያ ቤተክርስቲያን ነች እና ይህንን ሊቆም ያስፈልጋል የኢትዮጵያ መንግስትም ይህንን ሊያስቆምልን ያስፈልጋል ወደ ህብረተሰቡ ስንመጣ ብዙ ህብረተሰባችን የሚናገረውን እንጂ የሚነገረውን አይሰማም ይህ ነው ችግራችን አሁን እኔ እንደማየው ሁሉም አውሬ እንጂ አዳማጭን ስለዚህ የት ልንደርስ ነው አባቶችን ካላዳመጥ ገዳማቶችን ሲጸልዩልን እንዲጸልዩልን ካላደረግ መንፈስ ቅዱስ በሕይወታችን ይግባ ካላል እርስ በርሱ ወደ ክልል ወደ ሰፈር ወደ ጎጥ ይሄ ደግሞ ሰፈር ውስጥ የሚገባ ነገር ነው፣ በቀላሉ የሚቆም ስለዚህ ሁሉም ህብረተሰባችን በተለይ ክርስቲያኖች ይህንን አጥብቀን ልናስብበትና አጥብቀን ልንዋጋው አጥብቀን ልንጸልይበት ያስፈልጋል ብዬ አስባለሁ። ይሄ በጣም ያማል። በጣም አጥብቀንም የምንኮንነው አጥብቀንም የምንዋጋው አጥብቀንም ልናስብበት የሚያስፈልገን ነው። ህብረተሰባችን በያለበት ተረጋግቶ የተጎዱትን አብያተ ክርስቲያናት ተዝቅ ቀደም እንዳደረግ ነው የሞቱትን ካህናቶቻችንን ክርስቲያኖቻችንን መተካት አልቻለም እንጂ የተቃጠሉ አብያተ ክርስቲያናታችን በብዛት ተክተናቸዋል። አሁንም ሰሞኑ የተቃጠሉትም እንተካቸዋለን። ህዝባችን ጠንካራ ነው። ግን ወደፊትም ይሄ ነገር እንዳይደገም የአባቶችን ጥረት ያስፈልጋል። የመንግስትን ጥበቃ ያስፈልጋል። በውጭ ያለ ነው ደግሞ ምዕመናኖች፣ አባቶች በኢኮኖሚም በአስተሳሰብም እነዛን የተጎዱ ወገኖቻችንና ቤተ ክርስቲያናችን ልንጠግን ያስፈልጋል። ልዩነት ሊበቃን ያስፈልጋል። መነቃቀፍ ሊበቃን ያስፈልጋል። መደጋገፍ ነው የሚያስፈልግን ብዬ አስባለሁ። አመሰግናለሁ። መላከ ፀሐይ ቀሲስ መንግስቱ፣ በተለይ ደግሞ አሁን ያለንበት ወቅት ጾመ ፍልሰታ ወቅት ነውና ወቅቱንም በማያያዝ በኢትዮጵያ የሚታየው አንዳንድ አለመግባባቶችም ሆነ ግጭቶች ሲፈጠሩ እዚህ ያለው ህብረተሰብ ላይ ተጽዕኖ እንዳይፈጥር፣ እዚህም ያለው ህብረተሰብ ሀገር ውስጥ ላለው ችግር ሌላ ተጨማሪ ችግር እንዳይፈጥር ምን መደረግ አለበት ብለው ይገምታሉ? እንግዲህ ሃይማኖት በጣም ሴንሲቲቭ የሆነ ነገር ነው። በየትኛውም ዓለማችን ክፍል እንደምናየው በሃይማኖት ምክንያት ብዙ ሀገሮች ሲጠፉ እናያለን። ብዙ ችግሮች በሕዝብም ላይ በቤተ ክርስቲያንም በሀገርም ላይ ሲፈጠር እናያለን። ምክንያቱም የእምነት አይዲዮሎጂ እንደ መሳሪያ በትከሻ ማንገብ የሚያስፈልገው አይደለም። ይልቁንም በአይምሮ ውስጥ ቀርጾ ሰዎችን አሸክሞ የሚላክ ነገር ስለሆነ በጣም ቀላሉ ዘዴ የሚሆነው ይህንን አይዲዮሎጂ እያሸከሙ በ ነገሮችን በአግባቡ በማይረዱ የኢትዮጵያን ታሪካዊ ሁኔታዎችን በማይረዱ ሰዎች አይምሮ ውስጥ እየጫኑ መላክና አብያተ ክርስቲያናት በየቦታው እንዲቃጠሉ ካህናት እንዲቃጠሉ ከነ ህይወታቸው ብዙ ምእመናን እንዲሰዉ እየተደረጉ ያለበት ሁኔታ ብዙ ሁኔታዎችን አይተናል በሀገራችን። ይህ ደግሞ ምንም እንኳን ቀርበን ሂደን ማጽናናት ባንችልም የሁላችን የሰበረ በጣም አስቸጋሪ ሁኔታ ነበረ። ብዙዎቻችን እንቅልፍ ያሳጣ ነው። ምናልባት እስካሁን አልተሳካም ልንለው እንችላለን። ነገር ግን ሙሉ በሙሉ አልሰራም፣ አልተሳካም ልንለው አንችልም። ምክንያቱም ብዙ ካህናት፣ ብዙ ምእመናን ተሰውተዋል። ንብረቱ ወድሟል። ሰዎች ተፈናቅለዋል። ሰዎች ለዘመናት ከኖሩበት ምድራ ቤታቸው ተሰደዋል። እንዲህ አይነት ነገሮችን ከማስተናገድ እና ከማየት የበለጠ አሳፋሪ ነገርም የለም። ስለሆነም ይህንን ግምት ውስጥ በማስገባት አንደኛ ቅዱስ ሲኖዶስ ራሱ ወደ ላይ በእውነትኛም ምካናቱም ወደፊት ምናልባት አንዳንድ በሊቀ ጳጳሳችን በኩል የምናስተላልፈው መልእክት ሊኖር ይችላል። ራሱን የቻለ ኮሚቴ ቤተ ክርስቲያን ሲቃጠል፣ ህዝብ ሲፈናቀል የሚከታተል ራሱን የቻለ አንድ ኮሚቴ ማቋቋም ይኖርበታል ብዬ ገምታለሁ። አንድ ልዑክ ማቋቋም። ይሄ ልዑክ ከመንግስት ጋር ከፌዴራል መንግስት ጋር ከክልል መንግስታት ጋር በየቦታው ካሉ ከሚመለከታቸው አካላት ጋር በመነጋገር ችግሮች ከተፈጠሩ በኋላ ሳይሆን አብያተ ክርስቲያናት ከተቃጠሉ በኋላ ሳይሆን ካህናት ከሞቱ በኋላ ሳይሆን ህዝብም ከሞተ በኋላ ሳይሆን አስቀድሞ ከመንግስት ጋር እየሰራ ትንበያዎች ወይም ደግሞ ምልክቶች ይታያሉ። እነዚህ ምልክቶች በሚታዩበት ጊዜ ከመንግስት አካላት ጋር በመነጋገር ችግሩን እንዳይፈጠር መፍትሄ ማበጀት አንዱና ዋናው ትልቁ ነገር ነው። ከዚህ በተጨማሪ ግን ምዕመናኖቻችን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች መጪው ጊዜ የጾም ዘመን እንደሆነ መሆኑ በዚህ የእመቤታችን የቅድስት ድንግል ማርያም ጾሙት ሱባኤ በመያዝ ካህናትም የምናኑ በመንገር ጠበቅ ያለ ሱባኤ ከንባ ጋራ እንደ ራስን ዝቅ አድርጎ መሬት ላይ በመተኛ ሰውነት የሀገራችንና የቤተክርስቲያናችን ጉዳይ እግዚአብሔር መፍትሄ እንዲሰጥ መለመን ያስፈልጋል። ልመና ብቻውን ደግሞ ሳይሆን ስራም ያስፈልገዋል። አብሮ መልእክት መተላለፍ አለበት። ወደ መንግስትም መድረስ አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰፊና ታሪካዊት ሐዋርያዊት ቤተክርስቲያን ናት። ይቺ ጥልቅ ሚስጢር ያላት ረጅም ዘመን ያሳለፈች ቤተ ክርስቲያን እንዲሁ ዝም ብሎ ሁሉም እንዳገኘ ጥቃት የሚያደርስባት የመከራ ገፈት ቀማሽ መሆን የለባትም መንግስት ሀገር ናት ብሏል። ሀገር ናት ካለ ደግሞ እንደ ሀገር ሊንከባከባት ይገባል። እንኳን ኦርቶዶክስ ለሆነ ኢትዮጵያዊ፣ ኦርቶዶክስ ላልሆነ፣ ለኦርቶዶክስ ለሚያስብ ለሚቆረቆር ሰው ራሱ ያስጨንቃል ምክንያቱም ኢትዮጵያንና የኢትዮጵያን ኦርቶዶክስ ለይቶ ማየት ስለማይቻል ታሪካቸው የተሳሰረ ስለሆነ ኢትዮጵያ ባለችበት የኢትዮጵያ ቤተ ክርስቲያን አለች፣ የኢትዮጵያ ቤተ ክርስቲያን ባለችበት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ታሪክ አለ። ስለዚህ በእንደዚህ ውስጥ ያለፉ የማይነጣጠሉ የማይለያዩ፣ የተዋሃዱ በአንድነት የተገመዱ ሀገርና ቤተ ክርስቲያንን ነጥሎ ማየት አይገባም። ሁሉም ሙስሊሙም ከመጀመሪያው ጀምሮ በእንግድነት ተቀብላ ያስተናገደች ቤተክርስቲያን ስለሆነች ሊያከብራት ሊጠብቃት ይገባል። ሀብቱ ስለሆነች ፕሮቴስታንቱም፣ ካቶሊኩም እንዲሁ ጠብቃ ቆይታ ዛሬ ብዙ ምዕመን እንዲያፈሩ ያደረገቻቸው ከሌላ እምነት ሳይሆን ከኦርቶዶክስ የወሰዷቸው ናቸው። ስለዚህ ኦርቶዶክስ ባለ ውለታ ነች። ይችም ባለ ውለታ ቤተክርስቲያን ደግሞ ሁሉም ተባብሮ እንደ አይልን ብሌኑ ሊጠብቃት ይገባል። ከዚህ በተረፈ ግን ባለንበት ሀገር ራሱ በዚህ ደግሞ ሁሉም ምዕመን እግዚአብሔር አምላክ ቻ ሀገራችንን ኢትዮጵያን እንዲጠብቃት እንዲንከባከባት፣ ያለንበት ዘመን በጣም አስቸጋሪና ከባድ ስለሆነ ከዚህ መከራ እንዲያወጣት ሁሉም በሰላም የሚኖርባት ሀገር እንድትሆንልን በዚህ ደግሞ መጸለይ ይገባናል። እንግዲህ እግዚአብሔር የእርቅ ስራን የሚሰራ ወይም ደግሞ እንድናደርግ የሚረዳ አምላክ ነው። የእርቅ ባለቤት ነው። የመለያየት ጌታ አይደለም። የአንድነት አምላክ ነው። ስለዚህ ይሄ የአንድነት አምላክ ለካህናቱም መደመጥን ለኢትዮጵያ የሚያስብ መደመጥን፣ ሞገስን፣ ክብርን እንዲሰጥ አባቶቻችን ሲናገሩ ተሰሚነታቸው ጎላ ብሎ እንዲወጣና ቤተክርስቲያናችንን ማስጠበቅ እንዲችሉ ይህንን ወጥተው አዋጅ ራሱ መንገድ መቻል አለባቸው። ሁላችንም ባለንበት ይህንን ደግሞ የድርሻችንን መወጣት አለብን። የኔ አስተያየት ነው። በዚህ ጉዳይ ላይ መላካሪያም ቀሲስ ተስፋህሪ የደብረሰላም ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ፣ እርስዎም በዚህ ዙሪያ ላይ የሚሰጡት አስተያየት ምን ይመስላል? ይህን ነገር በቤተ ክርስቲያን አስተምሮ ቅድም ኃላፊነታችን እንድወጣ ተነጋግረን ነበር። አሁንም ህንጻዎችን ባለፈውም ተሰርተዋን ሰርተናል። ሰውን ግን ክቡር ፍጡር የእግዚአብሔርን ህንጻ መልሰን መስራት ስለማንችል ይህንን በአስተብቆት በጽናት ለአባቶቻችንም መንገር አሁንም ደግሞ እምነት በስራ መተርጎም ስላለበት ህዝቡም ጭንቀት ስላለበት ወደዚህ ወረዲ መጥቷል። እንዴት እንዴ አሁን አለም አንድ መንደር ናት። ስለዚህ እኛ እኮ ስጋችን ነው ጊዜ ያለ ልባችን፣ እዚያው ነው፣ ከቤተ ክርስቲያናችን ጋር ናት። ያቺ ቤተ ክርስቲያን ናት እዚህ የመጣችው። ይቺ ቤተ ክርስቲያን ወደዚያ ታስባለች። ለዚህ በስራ የሚተረጎም እምነትና አገልግሎት ያስፈልገናል። ለዚህም ባለፈው በጭንቀት ውስጥ እያለን ምን ማድረግ አለብን ብለን አባቶች ተነጋግረናል። መስራት እንዳለብን ከወዲሁ ተነጋግረናል። ይህን የተነጋገርነውን ህዝበ ክርስቲያኑ አገሩን በልቡ ላይ አፍሶ ለእግዚአብሔር እንዲያቀርብ በተለይ ካህናት በመሥዋዕታችን ላይ የአቤልን መሥዋዕት ያየ አምላክ መሥዋዕታችን እንዲመለከትልን በመሥዋዕታችን ላይ እግዚአብሔርን መማጸን አለብን። ህዝባችንም አስተባብረን በኢኮኖሚ ደረጃ ቤተ ክርስቲያን እንዲሰሩ። ግን ይሄ ግን የልምድ ስራ መሆን የለበትም። ለአባቶቻችን የምንናገረው ሞገስ ይሆናቸው። አንደኛ አንድ ስለሆነ ሞገስ አላቸው። በተለይ ለየብቻ ሆኖ ከማሸነፍ አንድ ሆኖ መሸነፍ እንደሚሻል ደግሞ አንድ የሆነ ህዝብ አይሸነፍም። አንድ የሆነች ቤተ ክርስቲያን ድምፅ አላት። አንድ የሆነች ቤተ ክርስቲያን እግዚአብሔር ይሰማታል። ስለዚህ አሁን እግዚአብሔር አንድነታችን አምጥተናል። አሁን የመንከባከብ ጉዳይ ነው። ይሄ ክፉ ልምድ ድጋሚ እንዳይመጣ አገር ብለው የመሰከሩላት መሪዎቻችን አገርናቸውን እንዲጠብቋት ሌሎችም እንኳን ከቤተ ክርስቲያኒቷ የወጡ ጥንታዊቷ ቤተ ክርስቲያን ባለወረታ እንደሆነች እየተናገሩ ነው የተናገሩትን ደግሞ በተግባር እንዲፈጽሙት መንግስትም በተለይ አባቶቻችን አዎ ከባድ ነገር ጊዜ ነው። አባቶቻችን ግን ከእግረ መስቀላቸው ወድቀን፣ እባካችሁ አባቶች ይህን ነገር መልእክት አድርሱልን። ድጋሚ ይህን ቋንቋ አንስማ። እኛ ብዙ ኃላፊነት አለብን። ወደፊት ያለውን ጭንቀታችንን እንዲያስወግድልንና የቤተ ክርስቲያን መከራ እንዲያስወግድ ለሌላ ስራ ጊዜያችን እንድንሰራ እግዚአብሔር ያግዘን እንላለሁኝ። እግዚአብሔር ይስጥልኝ። መላከ ሰላም ቀሲስ ተሾመ ጌት፣ አሁን በዚህስ ላይ የእርሶ አስተያየት ምን ይመስላል? ህብረተሰቡ በተለይ ደግሞ በዚህ በጾም ወቅት አገሩን በማሰብም ሆነ እዚህም ያለው ችግር ወደ አገር ሀገር ያለውም ችግር ወደዚህ ጥላው እንዳያጠላ ምን መደረግ አለበት ብለው ሀሳቦችን ይሰጣሉ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አሁን እየሆነ ያለው ችግር እጅግ የሚያሳዝን ነው፣ እጅግ ልብን የሚያደማ ነው። በቅዱስ ሲኖዶሱ ውህደት እጅግ ደስ ብሎን በደስታ ላይ ያለን ነው፣ ደግሞ ይህ ነገር ተከትሎ የመጣ ይህንን ችግር ግን የፈጠረው ምንድን ነው የሚለውን ነገር ባጭሩ ስናይ ወጣቱ ትውልድ ሀገሩን እና የሀገሩን ታሪክ ባህል በሚገባ ሳያውቅ ያደገ ትውልድ ነው። ያ ነው ይሄን የፈጠረ ብዬ ነው ማምን። ምክንያቱም ብዙዎችን በእንግድነት ተቀብላ በክብር ያስተናገደች ሀገር ዜጎቿ በሀገራቸው በነፃነት የማይኖሩበት ደረጃ ላይ መድረስ ማለት የፈራው ትውልድ ምን አይነት ትውልድ እንደሆነ ነው የሚያሳየው። ከዚሁ ጎን ለጎን ደግሞ ሁለተኛ የሚዲያ ጉዳይ ጭምር ነው ብዬ ነው ማስብ። ምክንያቱም የሚዲያውን ነፃነት በተለያዩ የብዙሀን መገናኛ ማንም ሰው ጋዜጠኛ እየሆነ የማይገባና ያልተገባ ህዝብን እያነሳሳ ህዝብ በህዝብ ላይ እንዲነሳ፣ አንዱ በሌላው ላይ እንዲነሳ፣ ወንድም ወንድሙ ላይ እንዲነሳ ትልቅ አስተዋጽኦ እያደረገ ነው ብዬ አምናለሁ። ስለዚህ በዚህ አይነት ሂደት ላይ የተሰማሩ ሁሉ ይሄ አካሄዳቸው እኩይ ተግባር እንደሆነና ትውልድን እየጎዳ ወገንን እየጎዳ ያለ ጉዳይ መሆኑን ተረድተው ለበጎ ነገር ቢጠቀሙበት መልካም ነው ብዬ እላለሁ። በሌላ መልኩ ደግሞ ይሄ ጉዳይ በእውነት ለእኛ ለክርስቲያኖች ደወል ነው ብዬ ነው በማስብ። ደወል ነው። በዚህ ደወል ልንነቃ ያስፈልጋል ትውልዱን ልንጠብቀው ልናዝናንጸው ይገባል። ሄደውን ሊቀሰቅሰን ከተኛንበት ልንነቃ ይገባል። ስለዚህ ወደ አንድነት መተን ወደ ህብረት መተን እዚህም ያሉትን ትውልዶች፣ እዚህ ተወልደው የሚያድጉትን ትውልዶች ነገ ከነገ ወዲያ አሁን ሀገራችን ላይ የምናየውን ትውልድ አይነት ትውልድ ሀገሩን የማያውቅ፣ ታሪኩን የማያውቅ፣ ቤተ ክርስቲያንን የማያውቅ፣ ሀይማኖትን የማያውቅ ትውልድ እንዳይሆን እና እንዲህ ለምንም ነገር ግድ የሌለው እንዳይሆን ማነጽ ያስፈልጋል። ወደ ሀገራችን ወደ ኢትዮጵያም ስንመለስ እየተፈጠረ ያለውን ጉዳይ በአንድነት ሆነን በህብረት ሆነን የደረሰውን ችግር መልሶ ወደ ቀድሞ ቦታው የመመለስ ህንፃውን የማነጽ ስራ ልንሰራ እግዚአብሔር ለዚህ ቀን እዚህ ያቆየን ሰዎች ነን ብለን አምነን ምንችለውን አድርገን ወደ ቀድሞ አገልግሎት ወደ መስጠት ሂደት እንዲመለስ የማድረግ ኃላፊነት ነው ያለብን። ከዚህ ጎን ለጎን ደግሞ ይሄ ትውልድ እንዲሆነው ምን ጎሎት ነው የሚለው በአግባቡ ተጠንቶ ትውልዱ የቀድሞ አባቶቻችን ሰው አክባሪ፣ እንግዳ አክባሪ፣ ትውልድ አክባሪ እንደሆኑ ሁሉ የአባቶቻችን ልጆች ሆነን እኛም ሰው የምናከብር፣ ሰው የምንወድ እንኳን ሰው ወደ ማጥፋት ቀርቶ ሰውን አክብረን እንደው የማይገባ ጠባይ የሚያሳይም ሰው ካለ ተምሮ አስተምሮ የመመለስ የማስተማር አይነት ሂደት ውስጥ እንዲገባ የሚሰማንን በእኛ እምነት ውስጥ ያለውን የማስተማር እና ለደረሰው ጥፋት ስራ ከመስራት ይልቅ በትህትና በፍቅር የሚያሸንፍበትን አይነት መንገድ የማስተማር ኃላፊነት ነው ያለብን ነው ምል። አመሰግናለሁ። መጋቢ ምስጢር ስንታየሁ አባተ በዚህ ላይ የእርሶስ አስተያየት ምን ይመስላል? እንዲ አንስትልኝ። አብዛኛው ሀሳብ ተብሏል። አንዳንድ ማጠናከር የሚፈልገው ነገር አለ። አንደኛ ቅድም መልአከ ፀሐይ መንግስቱ እንዲያነሱ ነገር አለ በሲኖዶስ ደረጃ ያለው መነጋገር ያለወቱ ነገር አለ እና ያ ከዚህም በፊት በግንቦት ሲኖዶስ ሁለት ሺህ አስራ አንድ አመተ ምህረት ላይ አንድ የተወሰነ ነገር አለ። በቅዱስ ሲኖዶስ ደረጃ በቀረበው ሪፖርት ላይ ስቻን በሁሉም ክልሎች ማለት በሚቻል ሁኔታ በጣም ጥቃት እየደረሰባት ስለሆነ ያንን ከጠቅላይ ሚኒስትሩ ጀምሮ በየክልል ከሚገኙ የክልል ኃላፊዎች ጋር ውይይት ለማድረግና ችግሩ የተፈጠረው እንዲፈታ ለወደፊቱ እንዳይፈጠር ደግሞ ምን መፍትሄ ያስፈልጋል? የሚሆን ለመወያየት የሆነው አንድ ውሳኔ ተወስኗል በቅዱስ ሲኖዶስ ደረጃ ላይ። ስለዚህ አሁን ምንድነው እኛ ያ የተወሰነ ውሳኔ ብሎ ተወስኖ ፋይል ውስጥ የሚቀመጥ ሳይሆን ተግባራዊ እንዲሆን የመጠየቅ የማሳሰብ አንድ ነገር ይጠበቅብናል ብዬ ነው የማስበው። ሀሳቡ ተወስኗል። ሁለተኛ፣ ያው የዚህ የጸሎቱ ጉዳይ እጅግ አስፈላጊ ነገር ነው። ዛሬ ነገ የሚባል ነገር አይደለም። ሶስተኛ ከጸሎቱ አኳያ በተጨማሪ ልናየው የሚገባ ነገር ምንድን ነው? ትውልዱ ምንድን ነው የሀሰት ታሪክ የሀሰት ትርክት እየሰማ ነው ያደገው በተለይ ከሰላሳ ዓመት ድረስ ያለው ወጣት ያደገው እድገቱ ጥላቻን ነው እየሰማ ያደገው። ቤተክርስቲያን እያቀጣ ያለው ደግሞ ይሄኛው ትውልድ ቤተ ክርስቲያኒቷን አገር ስገነባ እንደኖረች ሀገርን ሀገር ያሰኘች ለሀገር የሚጨበጥ የማይጨበጥ የሚቆጠር የማይቆጠር ሀብት፣ በረከት፣ ጸጋ እንደሰጠች ሳይሆን የሚነገረው ቤተ ክርስቲያኒቱ በማንነቱ ላይ ተጽዕኖ እንዳሳደረችበት ሲቆጠር ስለኖረ ይሄንን ትውልድ አእምሮ ለማጽላት ለማስተካከል ድርጊት የሚጠይቁ ነገሮች ይኖራሉ እና ቤተ ክርስቲያኒቱ በዚህ በልማት ስራ ላይ በተለይ በየክልሉ ይሄ የረዥም ጊዜ እቅድ ነው ማለት ነው። የልማት ስራ የትምህርት ቤቶች ሊሆን ይችላሉ፣ የጤና ጣቢያዎች ሊሆን ይችላሉ፣ ወዘተ ወዘተ ቀጥታ ተሳታፊ ተጠቃሚ በሚሆንባቸው ጉዳዮች ላይ እንደተተረከለት ሳይሆን እንደሚነገረው ሳይሆን ቤተ ክርስቲያን በነፍሱም በስጋውም በሚያስፈልገው ነገር ሁሉ ከጎኑ ቆማ የሚቻላትን አስተዋጽኦ የምታበረክት የእምነት አካል መሆኗን የሚረዳበት ያንን ለወደፊቱ በእቅድ ደረጃ ላይ ብዙ ቤተ ክርስቲያናት በጣም ሀብታም ቤተክርስቲያናት አሉ። ብዙ ገንዘብ ባንክ ያስቀመጡ ያ ብዙም የሚጠቅም ነገር አይለማል። ያን ወደ ልማት ወርድ ተጠቃሚነቱ ቢመጣ ቀን ሰዓት ቤተክርስቲያኑ የበለጠ ሊያውቃት ይችላል። እና ይሄ ተግባራዊ የሚሆንበት ይሄ ወደዚህ እንቅስቃሴ የሚገባበት ነገር የታሰብበት ጥሩ ነው ብዬ አስባለሁ። ሌላው እኔ እንጃ ምናልባት እንግዲህ ታያሳ ሊሆን ይችላል። በአሁኑ ጊዜ እኮ የቤተክርስቲያን ሰው ከፖለቲካው መድረክ እየራቀ ነው። ማን ነው በየክልሎች በተለያየ ክልል ሄደን በምናይበት ሰት በእምነት በማለት በፖለቲካዊ ደረጃ በኃላፊነት ያሉት እነማን ናቸው በምንበት ሰት ለቤተክርስቲያን ሰው መጥፎ አመለካከት ያላቸው ሰዎች ናቸው። የቤተክርስቲያን ሰዎች አላውቅም፣ የመንፈሳዊነት ከፖለቲካው ያድቃል ተብሎ ተነግሯቸው እንደሆነ አላውቅም። የሚመላሉ በተለይ የእኛ ቤተክርስቲያን በተለያዩ ክልሎች ከፖለቲካው ርቀዋል። የሉ ያሉትም ቢሆንም በፍርሃት ነገ ጠዋት እርምጃ እንዳይወሰድባቸው ከስልጣናቸው እንዳይባረሩ ብለው በስልጣን ተሸማቆ ያለች። ስለዚህ መንፈሳዊ ሰው አንድ የቅዱስ ኦርቶዶክስ የተዋሕዶ ቤተ ክርስቲያን ምእመን በሀገር ውስጥ ያለው ሱታፌ ሀገርን በማስተዳደር ሀገርን በመምራት በኩል ምንድን ነው የሚለው ነገር ተጠናክሮ ኔ መሰራት አለበት ብዬ ነው ማሰው። ይሄ የግል አቋሚ። ለምን ደጋግ ሰዎች ሲጠፉ ክፎች ሰዎች ቦታውን ይይዛሉ። ክፎች ሰዎች ቦታውን ከያዙ ደግሞ ሁሉንም የማያጠፉበት ክፋትን በአለም ላይ በሀገር ላይ ቤተክርስቲያን ላይ ሁሉ ላይ የማያወርዱበት ነው። ስለዚህ ቤተ ክርስቲያን በሩቅ ጊዜ እቅድ ይሄን እንደ ስትራቴጂ ይዛ ልሰራበት ይገባል። ከመንፈሳዊ አገልግሎታዎች ከመጾሙ፣ ከመጸለዩ መንፈሳዊ ሱታፊዎችን ለሀገር ከማበርከት ጎን ይሄኛውንም መልካም አስተዳደር እየጠፋ ድሃ እየተበደለ ፍርድ እየተጓደለ ደካሞች እየተጠቁ ድሆች እየተበደ ብዙ ነገር እየተደረገ ስላለ የማምኑ ሰው ስልጣን ሳያዙ ደግሞ እንዲህ አይ ነገሮች መገለጫቸው ስለሆነ ልጆቿን አስተምራ አድጋ አሳድጋ በመንፈሳዊውም በስጋዩም ጥሩ ቦታ ይዘው ሀገር የሚኖሩ ለትውልዱ ጥሩ አስተዋጽኦ የሚያበረክቱ ትውልድ እንዲሆኑ ቤተክርስቲያን አጥብቃ ማስተማር መቻል አለባት። ይሄ ሁላችን የሚጠበቅብን ነገር ነው። ቅድም መላካሪያም ሲናገር ነበረም ወደ ተግባር የሚገባ ነገር ነው። የሰንበት ትምህርት ቤቶቻችን በእነዚህ አይነት ጉዳይ ላይ የበለጠ ሊሰሩባቸው ይገባል። እዛ ውጭ ካህናቱ በአጠቃላይ ከራሴ ጀምሮ እኛ ጋር አንድ ነገር ሲጎድል የኤሊ ልጆች ጉድለት ኤሊንም እስራኤልንም ለጉዳት ነው ያደረገው እና ምናልባት አላውቅም ለማለት ቢከብድም ነገር ግን አገልግሎታችን ምናልባት እዚህ ወጣት ያስነሳ ይሆን፣ በመቅደሱ ያለው ነገር ምን የሚለውን አስበን በዚህ በሱባኤ እዚህ ያለነውም ሁላችንን ዝቅ ብለን እራሳችን መርምረን በልዩ ሁኔታ በተሰበረ ልቡና ቅድም ሲባል እንደነበረ ሱባኤውን ብንጀምር በሀገርም በሁሉም አገር ላይ እስራኤል ላይ የካህናቱ በቤተ መቅደሱ ያለውን ነገር ማጉለ ልማአት እንደሚያመጣ በእኛ መቶብን ይሆን ብሎ ወደኋላ መጠየቅ ጥሩ ነገር ነው እና ለዛ አድርገን ጾሙን በአግባቡ ብን ጾም ጾኖ ላለው እጅግ በጣም ነው የምናመሰግነው። ሰፊ ጊዜያችሁን ሰታችሁ ለመሳተፍ ፈቅዳችሁ ስለተገኛችሁ በኤስቢኤስ የአማርኛው ቋንቋ ፕሮግራም ስም ነው የምናመሰግነው። መላከ ምሕረት ቆሞስ አባ ወልደ ጊዮርጊስ አየለ በሜልበርን የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ መላከ ጸሐይ ቀሲስ መንግስቱ ሀይሉ የብሪዝበን ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ እንዲሁም በምስራቅ አውስትራሊያ ሀገረ ስብከት ዋና ስራ አስኪያጅ፣ መላከ አራያም ቀሲስ ተስፋ ሕሩይ በሜልበርን የደብረ ሰላም መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ መላከ ሰላም ቀሲስ ተሾመ ጌታሁን፣ በምስራቅ አውስትራሊያ ሀገረ ስብከት ዋና ጸሐፊና የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ዋና ጸሐፊ እንዲሁም መጋቢ ምስጢር ስንታየው ሀባተ የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ፣ በዝግጅት ክፍላችን ስም ምስጋናችንን እናቀርባለን። የውይይት መድረክ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ አስ ኦን ፌስቡክ፣ ፎሎ አስ ን ትዊተር